ከመድረኩ እንደተደመጠው ዋና ዋና አባት መስራች የተባሉትን አፄ ኃይለ ሥላሴ፣ ኩዋሜ ንክሩማ፣ አህመድ ቤንቤላ፣ ጁልዩስ ኔሬሬ እና ሞዲቦ ኬይታ የመሳሰሉትን ሳያመሰግኑ አላለፉም። የህብረቱ የአመቱ ሊቀመንበር ፖል ካጋሜ ይፋዊ ጉብኝት በኢትዮጵያ እያደረጉ የሚገኙት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተጠብቀው ወደ አዋሳ ከተማ በጉብኝቱ የተካተተው ወደ ኢንዱስትሪያል ፓርክ በመምራታቸው በሌሉበት በአፍሪካ ህብረት አዳራሽ ሥርዓቱ ተከናውኑ። በተለያዩ ዝግጅቶች በቅጥር ግቢ ውስጥ በሙሉ ቀን ሂደት ተፈጽሟል። የህብረቱ ፕሬዚዳንት ሙሳ ማኪ ማሀማድ የተከናወኑ ተግባራት በማለት ያሰሙት ህብረቱ ከተዋቀረ ጀምሮ በርካታ ተግባራትን አከናውኗል። በዚህ በያዝነው ዓመት በትራንስፖርቱ ዘርፍ አንድ ወጥ የሆነ የአየር በረራ የገበያ ስምሪት ስምምነት ተደርሷል። በሀገራቱ መካከል ነፃ የገበያ ቀጠናዎች ስምምነት፣ እንዲሁም በክፍለ ዓለሙ በነፃ የመዘዋወር እና የአፍሪካ ፓስፖርት ስርጭትን በሚመለከት የፕሮቶኮል ስምምነት ላይ መደረሱ በመልካም አስተዳደር የሰላምና ጸጥታ ጉዳዮች ላይ የአፍሪካ ህብረት የደረሰበት ደረጃ የሚካድ አይደለም። በተለያዩ የአፍሪካ ግዛቶች ውስጥ መለዮ ልባሾቹ ሽብርተኝነትን በመዋጋት የወደመ መልሶ በማቋቋምና ሰላም መልሶ እንዲሰፍን በግዳጅ የሚገኙ ናቸው። ሰላምና እርቅ በዘላቂነት በሚነግስበት ተግባራት ላይ መሠረት የሚጥሉ ናቸው። እንዲሁም የኅብረቱ ፕሬዚዳንት የተንሰራፋውን የሙስና ሂደትን በሚመለከት ሲያሰሙት ላት ኮንትር ላ ኮሪፕሲዮን ሱ ቱት ሴ ፎርም፣ የሙስና ጉዳይ በማንኛውም ገጽታው ዋነኛው አንገብጋቢ ጉዳይ ነው። ሙስና የተራውን ሕዝብ ህልውና የሚጻረር ነው፣ እንዲሁም ህብረተሰቡ እምነት እንዲያጣ የሚገፋፋ ነው። በመሪዎቻቸውም ሆነ በመንግስታት ተቋማት ላይ እምነት እንዳይኖራቸው ያደርጋል። ለልማት የሚያስፈልገውን የተፈጥሮ ሀብትን፣ መሰረታዊ አገልግሎት ሰጪ ተቋማትን እንደ መብራት ኃይል፣ በትምህርት አሰጣጥና፣ በጤና አገልግሎት፣ የመጠጥ ውሃ አቅርቦት ለመሳሰሉት የማስፈጸሚያ በጀት አቅጣጫውን በማስቀየር ለአንዳንዶቹ መንደላቀቂያ ሲሆን ብዙሃኑን ከመሰረቱ አገልግሎት ውጪ የሚያደርግ ነው። የሀገራቱ መሪዎች ሐምሌ አራትን ሙስናን የማስወገድ ቀን በሚል ርዕስ እንደሚከበር አውጀዋል። زندرو يازنون آمد جن سر مسنا بجارة يا مسنا ይህንን የአፍሪካ ዕለት የምናከብረው ለአፍሪካ ህዳሴ ሙስናን እንታገል በሚል ርዕስ ነው። ይህ የሚንጸባረቀው ርዕስ የዕድል ዋልታ አድርገን እንቆጥረዋለን ጸረ ሙስናን ትግል ስለሚያንጸባርቅ ነው። ኢትዮጵያ በሰፊው የምትሳተፍበት ከአፍሪካ ሕዝቦች ጋር በጋራ የምትተባበርበት ነው። የጸረ ሙስና ትግሉን የአፍሪካ ህብረት በቆራጥነት የተነሳሳበት ጉዳይ ነው። ከአባል ሀገራትና ከባለ ድርሻ አካላት ጋር እየሰራ ያለበት ሂደት ነው። በሀገራቱም ሆነ ከአፍሪካ ውጪ ትግሉን በመዘርጋት ሙስናን ከማስወገዱ የሚሆን ነው። ግቡ የበለጸገችና ሰላም የሰፈነባትን አንድ አፍሪካን ማየት ነው። የምንመኛትን አፍሪካ ጌታቸው ተድላይ ልጅ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።